የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ለከብቶቻቸው ገበያና ገዢ አጥተው እየተቸገሩ መሆናቸውን የቦረና አርብቶ አደሮች ተናገሩ።

ሁለት ከብቶች ነው ያመጣሁት። እስካሁን አልተሸጡም፣ ምክንያቱም ገበያ የለም፣ ነጋዴም የለም። ያው ቤት ውስጥ ስለተቸገርን እንጂ ከብቶቹንም ለገበያ እናወጣም ነበረ። አንዱን አርብቶ አደር ነበር የሰማችሁት። በሙሉ ዘገባው በዕለቱ አብይ ርዕስ ይመለሳሉ።

ሳር የሚባል ነገር የለም ልጆቻችንን የምናበላው በየእንትኑ በቃ ገበያ ለት አንድ ሰው ያለውን በቃ እንዲኒል ና አምስት ሺህ ብር አንድ ጉንዳል አምስት ሺህ ብር ነው። እሱን አሁን መግዛት አትችልም። ግን አሁን ዝም ብሎ ሰው አሁን ሚናን ምን ምን ያድርግ? እኚህኛው ደግሞ የኮንሶ አርብቶ አደር ናቸው። አርሶ አደሮች ለረሃብ አደጋ መጋለጣቸውን ከተናገሩበት የተወሰደ ነው። የዚህም ዘገባ ደርሶናል። በመጽሔት ክፍለ ጊዜ ይቀርባል።

ሐሙስ የካቲት 30 2015 ዓ.ም። ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ፓትሪክ ዲያ፣ የዕለቱ ዜና አቅራቢ ደግሞ እንግዱ ወልዴ ናቸው። እስከ ምሽቱ አራት ሰዓት ከተቀሩ ባልደረቦቻችን ጋር በመሆን አብረናችን እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።

ጤና ይስጥልኝ፣ እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የሶማሊያ ፓርላማ የመምሪያው ምክር ቤት ትናንት ረቡዕ አዲስ ጸረ ሽብርተኛ ህግ አጽድቋል። ህጉ የሶማሊያ መንግስት የጸጥታ ተቋማት ሽብርተኝነትን በተሻለ መንገድ ለማስወገድ የሚረዳቸው መዋቅር እንዲኖር የታለመ መሆኑን የተገለጸው ህጉ በ133 አባላት ድጋፍ የጸደቀ ሲሆን፣ ሶስት አባላት ተቃውመውታል። ሰባት አባላት ደግሞ ድምፅ ተአቅቦ አድርገዋል

ተናግረዋል የሶማሊያ መንግስት የደህንነት ዋና ዳይሬክተር የሀገሪቱ ጸጥታ እንዲሻሻል ወሳኝ እንደሆነ የገለጹት ይህ ህግ ትናንት ረቡዕ የጸደቀው የምክር ቤት አባላቱ ለበርካታ ሳምንታት ክርክር ካካሄዱበት በኋላ መሆኑ ተገልጿል

ይህ በዚህ እንዳለ ሶማሊያ ውስጥ ባለስልጣናትን በመግደል እና ሰሜን ምስራቃዊዋ ፑንትላንድ ውስጥ የሽብርተኛ ጥቃት በመፈጸም የተፈረደባቸው አስራ ሶስት የአልሸባብ ታጣቂዎች የሞት ቅጣት እንደተፈጸመባቸው ተገለጸ። የአልሸባብ አባላቱ በተለያዩ የፑንትላንድ ከተሞች ተረሽነዋል ሲሉ የሀገሪቱ ባለስልጣናት አስታውቀዋል። የፑንትላንድ የጦር ፍርድ ቤት ሊቀመንበር አብዲፋታህ አደም ለቪኦኤ እንደገለጹት

13ቱ ተከሳሾች እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 በነበረው ጊዜ ውስጥ በፍርድ ቤቱ የሞት ቅጣት ውሳኔ የተሰጣቸው ናቸው።

ከነገ ወዲያ ቅዳሜ ሊካሄድ ታቅዶ የነበረው የናይጄሪያ የክፍለ ሀገር አገረገዢዎች ምርጫ በሎጂስቲክስ ችግሮች ምክንያት መዘግየቱ ተገልጿል። ብሔራዊ ምርጫ ኮሚሽኑ ባለፈው ወር በፕሬዝደንታዊ ምርጫው የተጠቀመባቸውን የድምፅ መስጫዎች ለማሰናዳት ተጨማሪ አንድ ሳምንት መውሰዱንና የድምፅ አሰጣጡ እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እንደሚካሄድ ባለስልጣናቱ አስታውቀዋል።

ከ36ቱ የናይጄሪያ ክፍላት ሀገር ውስጥ በ28ቱ አዲስ አገረ ገዢዎች ይመረጣሉ። የምርጫ ኮሚሽኑ ሂደቱን ለማጠናቀቅ ጊዜ እንዲጨመርለት ለፍርድ ቤት ያቀረበው ጥያቄ ዘግይቶ ውሳኔ የተሰጠው ትናንት ረቡዕ እንደሆነ ነው ባለስልጣናቱ የገለጹት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ትናንት ረቡዕ ዓለም አቀፍ የሴቶች ቀንን ለማክበር በተባበሩት መንግስታት ድርጅት በተካሄዱ ስብሰባዎች በርካታ ንግግሮች ቢደረጉም የሴቶችን መብት ከበሬታ ለማሳደግና ለማስከበር በተጨባጭ የተወሰደ እርምጃ የለም። የመንግስታቱ ድርጅት የጸጥታው ምክር ቤት አፍጋኒስታንን አስመልክቶ ባደረገው ስብሰባ ወቅትም ያቺን ሀገር እያስተዳደረ ባለው

የታሊባን አገዛዝ ስር በዓለም ከሁሉ የበረታው ጭቆና ከሚፈጸምባቸው መካከል ለሆኑት ሴቶች የቃል ድጋፍ መስጠቱን የተዘገበው ይሁን እንጂ እንደ አውሮፓውያን የዘመን አቆጣጠር ነሐሴ 2021 ላይ ስልጣን ከያዘበት ጊዜ አንስቶ ተግባር ላይ ያዋላቸውን ሴቶችን ከማህበራዊ ህይወት የሚያግዱ ከሰላሳ በላይ ድንጋጌዎች ይቀለበሱ ዘንድ ግፊት ለማድረግ የሚያስችሉ አዳዲስ እርምጃዎችን ይፋ አላደረገም ተብሏል።

የአሜሪካ ድምጿ ማርግሬት በሽር የመንግስታቱ ድርጅት ጽህፈት ቤት ዋና መቀመጫ ከሆነችው ከኒውዮርክ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በግልጽ የሚደረግ አለም አቀፍ ውግዘት ወሳኝ ነው፣ ነገር ግን በቂ አይደለም ሲሉ ፍሪደም ናው የተባለው የአፍጋን ሴቶች የመብት ተሟጋች ድርጅት አባሏ ዙቤይዳ አክባር ለምክር ቤቱ አባላት ጠንከር ያለ አስተያየት አቅርበዋል። የአፍጋኒስታን ሴቶች በቤታቸው ውስጥ ታስረው እንዲቆዩ

አሊያም ከቤት መውጣት ሲፈልጉ የወንድ አጃቢ የግድ የሚል ድንጋጌ ተግባራዊ ባደረጉት የታሊባን መሪዎች ላይ ወደ ውጭ ሀገር ለስብሰባ እንዳይሄዱ የሚከለክል ዓለም አቀፍ የጉዞ እገዳዎችን ጨምሮ ትርጉም ያለው እርምጃዎች እንዲወሰዱ አሳስበዋል። ከዚህ ስፍራ የሴቶች መብት እንዲከበር ማድረግ ካልቻልክ ከሌላ ቦታ ያንን እውን ስለማድረግህ

እምነት ሊጣልብህ አይችልም ሲሉ የመብት ተሟጋቿ አስጠንቅቀዋል። ሴቶች በእስልምና ሃይማኖት በሙስሊሙ ዓለም የሴቶችን መብትና ማንነት መረዳት በሚል ርዕስ የሴቶችን ስኬት ለማጉላትና አንዳንድ የተዛቡ አመለካከቶችን ለማስወገድ ያለመ መሆኑ የተነገረለት በፓኪስታናውያን የተደራጀ ጉባኤ ከሌላ የድርጅቱ አዳራሽ ውስጥም ተካሂዷል። ይህ ታሪካችንን ባህላዊ ወጎቻችንን እና ታሪካዊ ደንቦቻችንን

እንዲሁም ሴቶች የተጫወቱትን ሚና ካለማወቅ በተመሰረቱ አመለካከቶች የተሳለ አረዳድ ነው ሲሉም አጽንዖት ሰጥተው ተናግረዋል። የፓኪስታኑ የውጭ ጉዳይ ሚኒስትር ቢልዋል ቡሃቶ ዛርዳሪም በተመሳሳይ በሰነዘሩት አስተያየት ይህ በአብዛኛውም የመስከረም አስራ አንዱን ጥቃት ተከትሎ እምነታችንን የማይወክሉ ጽንፈኞች ጠልፈው የከሰቱት እይታ ነው ብለዋል። ጉባኤው የትብብር ጥሪ በማሰማት በጉዳዩ ዙሪያ ብዙ እንዲሰራ ቢጠየቅም

ያስገኘው ተጨባጭ ውጤት ግን የለም። ሁኔታው የሚያሳድረውን የተስፋ መቁረጥ ስሜት በግልጽ ተረድቻለው። ሆኖም በዚህ በተባበሩት መንግስታት ድርጅትም ሆነ በእስላማዊው የትብብር ድርጅት ውስጥ ዋናው ነጥብ ስብሰባዎችን ማዘጋጀት እና በተለይም ደግሞ ከእስልምና ሃይማኖት እይታ አንጻር የሴቶች ሚና ጎልቶ እንዲታይና ትኩረት እንዲያገኝ ማድረግ ነው ያሉት ዘርዳሪ አክለው እርምጃው መወሰድ ያለበት በሙስሊም ሀገራቶች ብቻ ሳይሆን

በሁሉም ስፍራ ነው ብለዋል። ሀገሮች በመንግስታቱ ድርጅት ጠቅላላ ጉባኤ የመሰብሰቢያ አዳራሽ በኮሚሽን ውስጥ የሴቶችን ሁኔታ በሚመለከቱ ጉዳዮች ዙሪያም ተወያይተዋል። በእንግሊዝኛው ምህጻረ ቃል ሲኤስደብሊው በመባል የሚታወቀው ይህ ኮሚሽንም ያዘጋጀው ለሁለት ሳምንት የዘለቀ ዓመታዊ ጉባኤ ቁጥራቸው ከአራት ሺህ የሚበልጥ የመንግስት ሚኒስትሮች፣ ዲፕሎማቶችና የሲቪል ማህበረሰብ አባላት ወደ ኒውዮርክ መጥተው በዓለም ዙሪያ

የሴቶችን ህይወት እንዴት ማሻሻልና ለስኬት ማብቃት ይቻላል በሚሉ ጭብጦች ዙሪያ መወያየታቸው ይታወሳል። ወደ ሩሲያና ዩክሬን ጦርነት ዜና ስንሻገር ሩሲያ ዛሬ ሐሙስ በበርካታ የዩክሬን አካባቢዎች ላይ የሚሳይል ጥቃት ማድረሷን የዩክሬን ባለስልጣናት ተናግረዋል። ሩሲያ ከተኮሰቻቸው 81 ሚሳይሎች መካከል 34ቱንና

ሩሲያ የተጠቀመችባቸውን አራት ድሮኖች መቶ መጣሉን የዩክሬን የጦር ሰራዊት አስታውቋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ባስተላለፉት መልእክት ወራሪዎቹ ሊያሸብሩ የሚችሉት ሲቪሉን ሕዝብ ብቻ ነው፣ እሱ ግን አይጠቅማቸውም። በፈጸሙት በሁሉም አድራጎት መጠየቅ አይቀርላቸውም ብለዋል።

የምዕራባዊ ልቪቭ ክፍለ ግዛት አገረ ገዢ በበኩላቸው ሩሲያ መኖሪያዎች አካባቢ ላይ በተኮሰችው ሚሳይል አምስት ሰዎች መግደለዋን ገልጸዋል። ድኒፕሮ ፔትሮቭስክ ውስጥ ደግሞ አንድ ሰው ሲገደል ሌሎች ሁለት ሰዎች መቁሰላቸውን ባለስልጣናቱ አስታውቀዋል። ኦዴሳ ክፍለ ሀገር፣ ኪቭ እና ካርኪቭም ውስጥ ጥቃት እንደደረሰ ነው የተገለጸው። የዛሬው የሩሲያ ጥቃት የዛፖሮሪዥያ የኒውክሌር ኃይል ጣቢያን የኤሌክትሪክ መስመር እንዳቋረጠው ተዘግቧል።

ፍ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ግሮሲ ሩሲያ ዩክሬንን ከወረረች ወዲህ የኒውክሌር ጣቢያው የኤሌክትሪክ አቅርቦት ስድስት ጊዜ መቋረጡን ጠቅሰው አስቸኳይ እርምጃ እንዲወሰድ አሳስበዋል። የማየው ቸልተኝነት አስደንግጦኛል ብለዋል ግሮሲ። አውሮፓ ካሉት ሁሉ ትልቁ በሆነው የዛፖሮዥያው የኒውክሌር ኃይል ጣቢያ አጠገብ ሩሲያ በተደጋጋሚ ጥቃት ማድረሷ ስጋት ፈጥሯል።

ይህ በዚህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈ ጉባኤን ኬቨን እንዲጎበኙ ጋበዙ። አፈ ጉባኤ ኬቨን መካርቲን ዜሌንስኪ የጋበዟቸው ትናንት ረቡ ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ላይ ነው። ሚስተር መካርቲ ይምጡና የሚደረገውን ይዩ

በጦርነቱ ምን እንደደረሰብን ማን እየተዋጋ እንደሆነም ይመልከቱና ከዚያ በኋላ አቋም የያዙ ብለዋል። የምክር ቤት አፈጉባኤው መካርቲ በበኩላቸው ስለ ጉዳዩ ለመረዳት ኪቭ መሄድ የለብኝም፣ መረጃዎችን በሚሰጡኝ ገለጻዎችና በሌሎችን መንገዶች አገኛለሁ ሲሉ ምላሽ ሰጥተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ቀደም ብዬ አድማጮች ቆንጅታዬ መሆኗን በእንግድ ወልድ ነበር ያስተዋወቅኩት፣ ይቅርታ ጠይቃለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ የካቲት 30 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ

የምስልና ድምፅ አቀናባሪዎቻችን ግርማ ደገፋ እና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው፣ የስቱዲዮ ድምፅና ምስል አቀናባሪያችን ጆጌል ነው። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ዚግ ድምፅ ዘወትር እንደምናደርገው የቅንብሮቹን ቅምሻ እናሰማችሁ። ይህንንም ማቆሰሉስ እስካሁን ድረስ ተጠቡከኝ በሚገ

አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ። ግን መንገዱን የሚያሳይበት መንገድ ሳሳት መንገድ ነው። በአሜሪካው ደራሲ አርተር ሚለር የተደረሰው ዴት ኦፍ ኤ ሴልስማን የተሰኘው ተውኔት የአባወራው ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። ቲያትሩን በተመለከተ የተሰናዳ ቅንብር በሁለተኛው አጋማሽ በባህልና ማኅበረሰብ ይጠብቃችኋል። አሁን ወደ ቀዳሚው የዕለቷ

የከብቶቻቸው ዋጋ መውደቁን የቦረና አርብቶ አደሮች ተናገሩ። ለከብቶቻቸው ገበያ ገዢ በመጥፋቱ እየተቸገሩ መሆናቸውን ነው አርብቶ አደሮቹ የገለጡት። የአሜሪካ ድምፅ ያነጋገራቸው የአቤሎ አካባቢ አርብቶ አደሮች ድርቅ ካስከተለው ጉዳት የተረፉላቸውን ከብቶች እጅግ አነስተኛ በሆነ ዋጋ ለመሸጥ መገደዳቸውን አመልክተዋል። የቦረና ዞን የመስኖ ልማትና አርብቶ አደር ጽሕፈት ቤት በበኩሉ

አሁን በሀገር አቀፍ ደረጃ የተጀመረው ድጋፍ ለዚህ ምላሽ የሚሆን መፍትሄ ይዘዋል ነው ያለው። ገልሞ ዳዊት ነው የተከታተለው። አቶ ጉራቸው ኮንሶሌ የያበለው ወረዳ ነዋሪ ናቸው። ቁጥራቸው ከመቶ በላይ የሚደርሱ ከብቶች እንደነበሯቸው የተናገሩት አርብቶ አደሩ ከቀሯቸው አምስት ከብቶች ሁለቱን ወደ ገበያ ይዘው መጥተዋል። ሎን ላምፊድ እንጉርጉረም ነመለ ሀያ ያሱን ሰንት ጀላ የልመለ እንጉርጉረም ሁለት ከብቶች ነው ያመጣሁት። እስካሁን አልተሸጡም።

ምክንያቱም ገበያ የለም ነጋዴም የለም ያው ቤት ውስጥ ስለተቸገርን እንጂ ከብቶቹንም ለገበያ አናወጣም ነበረ አቶ ጃተኒ ቃልቻም የዚህ ወረዳ ነዋሪ ናቸው ገበያ ተን ዱሪ ሙናት ከሎን ጉተኒ ዳባተኒ የም ለን ገበያተን በዲቃዩምን ድሮ ከዚህ ገበያ የሚቆሙት የቀንድ ከብቶች በጣም ብዙ ነበሩ አሁን እንደሚታየው ቁጥራቸው በጣም አነስተኛ ነው ሰው እንዲህ ይዞ የሚቆመው ገዢ ጠፍቶ ነው አነስተኛ የሚባለውን የገንዘብ መጠን እንኳን የሚሰጥ የለም ሰው ከብቱን ወደዚህ ገበያ ያመጣው ሁሉም የሚበለው የለውም

ለቀሩት ከብቶቹም መኖ መግዣ የለውም። በዚህ ምክንያት ነው ያመጣው። ሆኖም ግን አሁንም ገዢ የለም። አቶ ጡጤ ውቃ የያበለው ወረዳ ዲዳ ቀበሌ ነዋሪ ናቸው። የከብቶች ዋጋ ከቀድሞ እጅግ ዝቅ ማለቱን ይናገራሉ። ገባታን ዱራ ሎን ጉታኝ ጣላት ደቢያል ሎን አርማጄ አላት ደቢ ጉተ ፉላ ጃት አባሱን ቢታን ይህ ገበያ ድሮ ሞልቶ ቦታ ጠፍቶ ከብቶቹ እንዲመለሱ ይደረግ ነበረ። ሆኖም ለገበያ የመጣው ከብት በሙሉ ይሸጥ ነበረ።

ከብቶቹ ተገዝተው ወደ ደቡብ ወደ ጉጂና ሌሎች አካባቢዎችም ይላኩ ነበር። ያኔ ታዲያ የአንድ በሬ ዋጋ እስከ ስልሳ ሺህ ብር ሲደርስ ጊደር ደግሞ እስከ ሰላሳ ሺህ ብር ይሸጥ ነበረ። ዛሬ ግን አንድ በሬ በአራትና አምስት ሺህ ብር ጊደር ደግሞ እስከ አንድ ሺህ አምስት መቶ ብር በሚሆን ዋጋ ነው እየተሸጡ ያሉት በመሆኑም የከብቶች ዋጋ እንዲህ ከሚገባው በታች በከፍተኛ መጠን ወርደው

ድርቁ ጉዳት ካደረሰባቸው በተጨማሪ ከባድ ኪሳራ እያደረሰ ያለበትን ሁኔታ ለማሻሻል በሚያስችል መልኩ መንግስት እገዛ እንዲያደርግላቸው አርብቶ አደሮቹ ጠይቀዋል። ዋቃንገዲት ሞቱማኒ ውመታ አኩዋቃ ጅር ከእግዚአብሔር በታች ለህዝቡ መድረስ ያለበት መንግስት ነው።

ስለዚህ መንግስት በአስፈላጊው ነገር ሁሉ ለህዝቡ መድረስ መቻል አለበት። አሁን ድጋፍ ተብሎ በሀገር አቀፍ የሚነገረው እኛም ጋር አልደረሰም። በቦረና ዞን ለደረሰው ድርቅ እከሌ ይህን ያህል ሚሊዮን ብር እከሌ ደግሞ ይህን ያህል ሰጥተዋል ሲባል እንሰማለን። እናም የሚባለው የተሰበሰበው ድጋፍ ህዝቡንም መደጎም መቻል አለበት። መንግሥት በዚህ ወቅት ለህዝቡ መድረስ አለበት። ይሄ ነው መልእክታችን ወኒ ብረጃጁ ጅሩፍ ታዋን ዲቢ ገልገል ሞቱማኒ

አሁን ሰው እኚህን የከሱ ከብቶች ሊሸጡ ወጥቷል። ከቤት የሚበሉት የላቸውም። ለዚህ ነው ገዢ እስኪመጣ የሚጠባበቁት። መንግሥት አሁን እርዳታ ብቻ አይደለም መስጠት ያለበት ከብቶችንም የምንሸጥበት ገበያም በማፈላለግ ሊረዳን ይገባል። አለበለዚያ ግን አርብቶ አደሮች ከብረታ ችግር ላይ ይወድቃሉ። የቦረና ዞን የመስኖ ልማትና አርብቶ አደር ጽህፈት ቤት ተወካይ አቶ ሮበ ጉራቻ በበኩላቸው ለአርብቶ አደሮቹ ጥያቄ ምላሽ አለ ይላሉ

ደልደላዋን ከንጀቱ ዋን ከንገኑ ሙን ደንዳ ረኮ የማቻ ር እንጀራ ገባብ የንግድ ጽህፈት ቤት ስለዚህ ጉዳይ ሊያብራራልህ ይችል ነበረ። ያው እንደተባለው የቦረና ከብቶች ገበያ እጥረት ሲዘገብ የነበረ ጉዳይ ነው። የቦረና ህዝብ ያለውን ከብት ለገበያ እያቀረበ ነው። በሕይወት መሰንበት የሚያስችለውን ነገር ለመሸመት ሞክሯል። አሁን ግን እርዳታ መቅረብ ጀምሯል። የሰው የከብት መኖም አሁን መድረስ ጀምሯል። ስለዚህ ይሄ የሚቀርበው ድጋፍ በቂ ከሆነ

ከብቶቻቸውን በርካሽ ዋጋ ለመሸጥ መገደዳቸው ይቀራል ብዬ አስባለሁ። አቶ ሮባ አሁን እየተሰባሰበ ያለው ድጋፍ በአንዴ ሁሉም ቦታ መድረስ ላይችል እንደሚችል አመልክተው የእርዳታ አሰጣጡን ሂደት ለማሳለጥ ከፌዴራል እስከታች አመራር ባሉት መዋቅሮች መዘጋጀታቸውን ተናግረዋል። አሁንም የተለያዩ ተቋማትና ግለሰቦች ለቦረና ድጋፍ በማድረስ ላይ ናቸው።

በዛሬው ዕለት ከቱሪዝም ሚኒስቴር የተገኘ እርዳታ እህል ለይል ወየ ወረዳ ላሉ ነዋሪዎች ደርሷል። አቶ ታሪኩ ደምሴ የሚኒስትር መስሪያ ቤቱ ባልደረባ ናቸው። እንደ ቱሪዝም ሚኒስቴር ባለን አቅም

ለህዝቡ ድጋፍ የሚሆን የአንድ መቶ ኩንታል ስንዴ ዱቄትና የአንድ መቶ ኩንታል በቆሎ ዱቄት ይዘመተናል። ያው ድጋፉ ከተረጂው ህዝብ አንጻር በጣም ትንሽ ነው። ነገር ግን አስቸኳይ እርዳታ ያስፈልጋቸዋል ህብረተሰቡ። ስለዚህ ለዚህ ህብረተሰብ በአስቸኳይ ሊሆን የሚችል ሚኒስትር መስሪያ ቤቱ ያለው አቅም ባለው አቅም ለዚህ ህዝብ

ድጋፉን ከጎኑ መሆኑን ለማሳየት ይህን ድጋፍ አድርጓል። የሚደረገው ድጋፍ ይቀጥላል ያሉት አቶ ታሪኩ ድጋፍ ያገኙት ወገኖችን ቢሆኑ በተለይ እንደ ንጹህ ውሃና ሌሎች አስፈላጊ ነገሮች እጥረት እንዳሉባቸው ተናግረዋል። ወይዘሮ ሳኬዳለቻ አስተያየት የሰጡ ሌላዋ የኤልወየ ወረዳ ነዋሪ ናቸው። ቢሻን ጉያቶክ በወቲን ጉያቶክ ኑሉፍት ጉያ ሱነፋኒቱ ወሊኖባ

ውሃ አንድ ቀን ነው በተሽከርካሪ የሚያመጡልን፣ ያም አዳረሰንም። ያለን የውሃ ጉድጓድ በጣም ሩቅ ነው። ጉልበት የሌላቸው ሽማግሌዎች ደርሶ መቅዳት አይችሉም። የምግብ እርዳታ ራሱ ቅርብ ቀን ነው ትንሽ የተሻሻለ እንጂ በፊት ምንም አልነበረንም። አሁንም የቦረና ዞን ነዋሪዎች እየተሰበሰበ ያለው እርዳታ በቶሎ እንዲደርሳቸው ይጠይቃሉ። የዞኑ የመስኖ ልማትና አርብቶ አደር ጽህፈት ቤት ተወካይ አቶ ሮባ ጉራቻ አክለውም

መንግስት አውል ነዋሪው ለመድረስ ጥረት እያደረገ መሆኑን ገልጸው በረዥም እቅድ የቦረና ዞን ነዋሪዎችን ህይወት ሊቀይሩ ይችላሉ ካሏቸው የግድብ ፕሮጀክቶች ከአስራ አራቱ አስሩ መጠናቀቃቸውን አመልክተዋል። ከቦረና ዞን የመስኖ ልማትና አርብቶ አደር ጽህፈት ቤት የተገኘው አሀዝ በዞኑ የተከሰተው ድርቅ አርባ ስድስት በመቶ የሚሆኑን የቤት እንስሳት ሲገድል፣ ከዚህም ሰማኒያ ስድስት በመቶ የሚሆኑት የቀንድ ከብቶች መሆናቸውን ያሳያል። ለአሜሪካ ድምጽ ገልሙ ዳዊት።

ከቦርና ዞን ያቤሎ ገልሞ ዳዊትን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ ኮንሶ እናቀናለን። የኮንሶ አርሶ አደሮች ለረሃብ አደጋ መጋለጣቸውን ተናገሩ።

በደቡብ ክልል ኮንሶ ዞን በድርቅ ለተጎዱ አርሶ አደሮች በቂ የሰብአዊ እርዳታ ስለማይቀርብ ለረሃብ አደጋ ተጋልጠናል ነው ያሉት። የሚበሉት የሌላቸው 137 ሺህ የሚደርሱ ዜጎችን ጨምሮ ከ227 ሺህ በላይ ሰዎች ችግር ላይ መሆናቸውን ነው የዞኑ ግብርና መመሪያ ያስታወቀው። የፌዴራልና የክልል መንግስታት አጋር ድርጅቶች ኢትዮጵያ ለኮንሶ ሕዝብ አስቸኳይ እርዳታ

እንድትለግስ ሲሉ ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዩናታን ዘብዲዮስ እንዲህ ተከታትሎታል። የካራት ዙሪያ ወረዳ ነዋሪው አቶ ካሳሁን ገለቦ ላለፉት አራት የምርት ዓመታት ዝናብ በመጥፋቱ ለድርቅ መጋለጣቸውን ተናግሯል። ሰው በጣም በራብ እየተጎዳ ናለው

ይላስ ከብቶች በቃ ያለቀውን እንትን ከብት የሚበላው ናቶ ሌላ አካባቢ በእርዳታ መልክ ሳር የሄደላቸው ነው፣ ግን እኛ አካባቢ እርዳታ የሚባል ነገር የመለስ። አቶ ካሳሁን ድርቁን ተከትሎም ቁጥራቸው የበዙ ሰዎች ለራብ የተጋለጡ ቢሆንም ይህንን ከግምት ያስገባ ድጋፍ ከመንግስትም ሆነ ከአጋር ድርጅቶች እንዳልተደረገ ይናገራሉ።

በሌላ በኩል በዞኑ ድርቁ ከከፋባቸው ወረዳዎች አንዱ የኬና ወረዳ ሲሆን የወረዳው አርሶ አደር አቶ አሽጎሪ ኦዳ በከፍተኛ ስጋት ላይ መውደቃቸውን ገልጿል። አሁን እኔ ያለሁበት ቀበሌ ጋሆ የሚባል ቀበሌ ላይ ነው። ዜና ከተቋረጠ ሁለት ዓመት በላይና እንደዛ እየሆነ ሲሆን ያለው ሁሉም ነገር አሁን ዛፍ ምኑ ምኑ ሁሉም ደርቆ ነው ያለው ሰው አሁን የሚበላ ምንም አሁን ገበያ ላይ ሰው በጣም ጨንቆት ገበያ ቢከድ አንድ ኩንታል ከአምስት ሺህ ብር በላ

ነው። ተስፋ ቆርጠን ነው። መንግስት ለመርዳት ሞክሮ ነበር አንድ ወቅት። አሁን የመንግስት እጅ አጥሮ አልመሰለኝ። መንግስት የሚረዳው ነገር የለም። ሰው አሁን በተለይ አሁን ሕጻናትና እነዚህ እድሜያቸው ገፉ ሽማግሎች በጣም በከፍተኛ ሲጋት ላይ ነው ያሉት። ሰው በየጊዜው እየሞተ ነው። ለከብቶቻቸው የሚሰጡትን አጥጠው መቸገራቸውን የሚናገሩት አርሶ አደር አሽጎሬም ብዙዎችም እንደሞቱባቸው ተናግሯል።

ሳር የሚባል ነገር የለም። ልጆቻችንን የምናበላው በየእንትኑ በቃ ገበያ ዕለት አንድ ሰው ያለውን በቃ እንትን ይልና አምስት ሺህ ብር አንድ ጉንዳላ አምስት ሺህ ብር ነው። እሱን አሁን መግዛት አትችልም ግን

ዝም ብሎ ሰው አሁን ምን ምን ምን ያደርግ ያለው ወደ ሰፈር ለልመራ እንዳይከድ ያው ለአራት ዓመት አሁን ድሃና ሀብታሙ ሁሉም እኩል ሆኗል። ሲና እንዲ ጣሳ ለሳምንት እንደዚህ እያብቃቃ ሰው እንትን ይላል እንጂ ሌላ ምንም የሚበላ ነገር የለም። እግር ወስዷችሁ መታችሁ ቢታዩ የተሻለ ይሆን ነበር። እርግጥ ምግብ ከእንትን መልስ የምትሉ ከሆኑ በቆሎና ማሽላ ነው። አምስት ሺህ ብር ገባው። አው በቆሎና ማሽላ ነው። የኮንሶ ዞን የግብርና መምሪያ ኃላፊ አቶ ከፈነ የተሻሮም የድርቁ ሁኔታ አስከፊ መሆኑን ተናግሯል።

ከሩብ ሚሊዮን በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸውም ገልጿል። ሁለት መቶ ሀያ ሰባት ሺህ ሰባት መቶ ሀምሳ ስድስት ሰው እንደምራፍ የዞኑ አደጋ ሥጋ ስራ አመራር ምክር ቤት አረጋግጦ ለክልሉ አደጋ ሥጋ ሥራ አመራር ምክር ቤት አቅርቧል። ከእነዚህ ውስጥ ዘጠና ሺህ ዜጎች በቂ ባይሆንም ከሁለት ወር በፊት

ከተሰፈረላቸው ከሰባት ኪሎ የምግብ እህል ውጪ 137,000 ዜጎች ምንም አይነት እርዳታ ያልቀረበላቸውና የሚበሉት የሌላቸው መሆናቸውን ኃላፊው ጠቁሟል። ለ41593 የልማታዊ ሴፍቲኔት ተጠቃሚዎችና በዚህ በሀገር ውስጥ ተፈናቃይ 49 ቶታሊ ወደ 9

ከዛ ስንቀነት ወደ መቶ ሰላሳ ሰባት ሺህ የምላስ የሚቀመጥ ህብረተሰብ ነው ያለ። የኃላፊውን ሀሳብ የሚያጠናክሩት የካራት ዙሪያ ወረዳ ነዋሪው አርሶ አደር ካሳውን ሰብአዊ እርዳታ እንዳልቀረበላቸውም ገልጸዋል። ይህል የለም ይህ የሚያቀርበው ነገር የለም። አሁን አሁን ላይ ራሱ እንትን ከተማ አካባቢ የሚሰማቸው ወረዎች ላይ ማለት አሁን ሰዎች ሲያወሩ የነበረው ነገር መንግስት ስንጠይቅ፣ ዞኑ ሲጠይቅ እርዳታ የለም፣ በቃ እርዳታ የለም ተባለ እና በረሀብ በጣም እየተጎዳ ነው።

ዜና ወረዳው አርሶ አደር አቶ ኦሽገሮ ኦዳ በበኩላቸው ከዚህ ቀደም በበቂ ሁኔታ ያገኙ የነበረውና በአካባቢው ለምግብነት ይጠቀሙት የነበረው ጨቃ የተሰኘው ባህላዊ መጠጥ እንኳን ብርቅ እንደሆነባቸውም ይናገራሉ። ጨቃ እንደ ምግብ ይቆጠር ነበር። እኛ ኮንሶ ላይ ሌላ ብዙም ከዚህ በፊትም ያውካል እንዲ ነው ህዝቡ እየተጠቀመ ያለው ግን አሁን እሱም ሁሉም አይገኝም። በቃ በዚህ ሁሉ ችግር ውስጥ ስንወድቅ የጠየቀን ምን ሆናችሁ ያለን ወገን የለም ሲሉም ምሬታቸውን ተናግሯል።

መንግስትና መርዳት የሚችሉ አካላት ካሉም እንዲደርስላቸውም ተማጽኗል። መንግስት አንድ ነገር ቢል እርዳታ ነገር ቢገኝ፣ ምናልባት ከብትም አሁን እያለቀው ነው ለከብት መኖ የሚሰጠው ከብትም አልቋል። ሰውም አሁን ወደ

እንግዲህ አሁን ከዚህ ከአስራ አምስት ቀን በኋላ እንዴት እንደሚሆን አይታወቅም እና ምናልባት መንግስት እንደምንም ብሎ ከየትኛውም ከረጅ ድርጅቶችንም ጠይቆ እስከ ቦታው መቶ ሁኔታችንን አይቶ ለሚመለከተው ሁሉ አካል ሪፖርት ቢያደርግልን ካልሆነ ያው የኮንሶ ሕዝብ ማለቁኑ ተስፋ የለውም። የድርቁ ምክንያት ለተከታታይ አራት አመታት የዝናብ መጥፋት ነው የሚሉት የግብርና ኃላፊው አቶ ከፈም ድርቁ በሰውና በእንስሳት ላይ እያደረሰ ያለው ጉዳት ከፍተኛ መሆኑን ተናግሯል።

በሰው ላይ ያስከተለ ጉዳት እንግዲህ አንደኛ በትምህርት ገበታ ላይ ያለው ከአስራ ሶስት ሺህ በላይ ህፃናት ከትምህርት ገበታ ወጥተዋል። ለምን የምቀመስ የሚበላ ስላልነበራቸው ማለት ነው። አሁን በውል ያላወጥኩት ግን የተወሰነ ህጻናትም ማገገበያ ማዕከል ውስጥ መኖራቸው በማለት ተኝተ የምታከሙ ጤና ጣቢያዎች ላይ ቁጥራቸው በውል መግለጽ አሁን ባልችልም የተወሰነ ህጻናት መኖራቸው በጤና ጣቢያዎች፣ የሰው ፊዚካል ቁመና ስታይ በጣም ሰው እየደከመ መምጣቱን የሚያሳዩ ነገሮች አሉ።

በከብት አንፃርም አንድ ሺ አምስት መቶ በላይ አካባቢ ከብቶች ሞተ ነው የሚል መድረስ ጀምሯልና ከክልሉም ሆነ ከፌዴራል መንግስት እንዲሁም ከአጋር ድርጅቶች ድጋፍ እንዳልቀረበላቸውም ገልጿል። በአጭር ጊዜ ውስጥ የምግብ እርዳታ ካልደረሰ የሚከተለው ጉዳት አስከፊ ወይም ከፍተኛ መሆኑን በአጽንኦት የሚገልጹት ኃላፊው የፌዴራልና የክልል መንግስታት አጋር ድርጅቶች እንዲሁም ሌሎች ኢትዮጵያውያን ለኮንቶ ህዝብ አስቸኳይ እርዳታ እንዲለግሱ ጥሪ አቅርበዋል። ግለሰቦችም እና ሌሎች

ምናልባት ምርት በተሰለባቸው የትኛው ኢትዮጵያ ክፍሎች እነዚህ ለኮንሶሪዝ ቢደርስ ይን የተቻለ ነው። አለበለዛ ግን አሁን ባለ ደረጃ የኮንሶሪዝ ተርቧል። በክልሉ በተከሰተው ድርቅ ምክንያት ሶስት ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

ዮናታን እናመሰግናለሁ ክቡራትና ክቡራን አድማጮቻችን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ምስራቅ ቦረና የሚል ስያሜ የተሰጠውን አዲስ ዞን ለማዋቀር የተደረሰበት ውሳኔ ሕዝብ ያልመከረበት ነው ሲሉ የጉጂ አባገዳዎች እና የሀገር ሽማግሌዎች ተቃውሟቸውን አሰምተዋል።

ጉጂ ዞን ውስጥ የምትገኘው የነጌሌ ከተማ የአዲሱ የምስራቅ ቦረና ዞን ዋና ከተማ እንድትሆን መወሰኑን ጨምሮ በውሳኔው ላይ ያላቸውን ቅሬታ አስመልክቶ ከኦሮሚያ ክልል ባለስልጣናት ጋር መወያየታቸውንም አመልክተዋል። አባገዳዎችና የሀገር ሽማግሌዎች ከክልሉ ባለስልጣናት ጋር በመከሩበት ወቅት የተሰጣቸውን መልስ እንደማይቀበሉ ለብዙሃን መገናኛ በሰጡት መግለጫም አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች።

የጉጂ ዞን ነዋሪዎችን ወክለው ሰሞኑን መምስረቷን ይፋ የተደረገው ምስራቅ ቦረናን በተመለከተ ቅሬታቸውን ለማሰማት አዲስ አበባ መምጣታቸውን የገለጹት አባ ገዳዎች ና የአገር ሽማግሌዎች ለፌዴራልና ለክልል መንግስት ቅሬታቸውን በጽሁፍ ማስገባታቸውን ገልጸዋል። መንግስት ከህብረተሰቡ ጋር ሳይማከር እንዲህ ያለ ውሳኔ በማስተላለፉ የተሰማቸው ቅሬታ ከፍተኛ መሆኑንም ገልጸዋል። ከምስራቅ ጉጂ ሻኪሶ መምጣታቸውን የገለጹት አቶ ዱባ ጉንቢ ያቀረቡትን ቅሬታና የተሰጣቸው ምላሽ በአስተርጓ

በአድማሚያቸው በኩል ተናግረዋል። የተላለፈው ውሳኔ ህዝብን፣ አባገዳን፣ የሀገር ሽማግሌዎቹን ሳያማክሩ ሳይወያይበት እንደዚሁ ከመሬት ተነስቶ ነው ያስተላልፉት። እኛ ተቃውሟችን ምንም ከጥላቻ አንጻር አይደለም። ቦረናም ጉጂም ሲሚውን

የኦሮሞ ማህበረሰብ ነው። የኦሮሞ ጎሳዎች ናቸው፣ ወንድማማቾች ናቸው። ምንም የጥላቻ ሳይሆን የተነሳው የተወሰነ ውሳኔ የህዝብን ፍላጎት ማዕከል ያደረገ አይደለም። ያም በታሪካችን ውስጥ አንድ ዞን ተነስቶ ሌላ ዞን ሲመሰረት አላየንም። ዛሬም እሱን ተቃውሞ ይዘን የኦሮሚያ ክልላዊ መንግስት ጋር ገብተን ውይይት አድርገን ነው የወጣ ነው። የመንግስት ምላሽም ዞኑን መቀልበስ አንችልም፣ ግን ሲሙን

እንቀይራለን። ሶስቱም ማህበረሰብ የሚስማማበት ወደ መጣችሁበት ተመለሱ እና ሶስቱም አንድ ላይ ተወያዩና እዚህ ጠርተናችሁ እናወያያችኋለን። የሚስማሙበት ስም ይሰየማል። ስም ይለወጣል፣ ግን ዞኑ ዞን ሆኖ ይቀጥላል።

አቶ ዱባ አክለውም ነገሌ ቦረና የሚለው ስም በቅርብ ጊዜ የተሰየመ መሆኑን ገልጸው ተከታዩ ማብራሪያ ሰጥተዋል። ነገሌ ደግሞ ከመሰረቱ ጉጂ ቦረናና አርሲ አንድ ላይ በመምጣት የሰየሙት ነው። ከዛ በፊት ነገሌ ከመባሉ በፊት ስሟ ቀርሳ ብል ብሎ ነበረ የሚባለው እና ሶስቱ ናቸው አንድ ላይ መጥቶ ይሄ ምድር ነገሌ ማለት እንግዲህ ነጌያ ከሚለው የመጣ ነው

ሰላም የሚወርድበት እርቅ የሚሆንበት ከተማ ትሆናለች በሚል ነው ሶስቱ ማህበረሰቦች አንድ ላይ በመምጣት የሰየሙት እና ከቀን ውስጥ ነው ነገለ ቦረና እየተባለ

በቦረና መጠራት የተጀመረው ና በሌላ በኩል ይካትት ሀያ ቀን ሁለት ሺ አስራ አምስት አመተ ምህረት የኦሮሚያ ክልል መንግስት ምክር ቤት ባስተላለፈው ውሳኔ የምስራቅ ቦረና ዞን አዲስ ሀያ አንደኛ የክልሉ ዞን ሆኖ ከባሌ ዞን መደወላቡ፣ ሀረና ቡሉቅ፣ ኦበርሶ ወረዳ ከቦረና ዞን ሞያሌ ወረዳ ሞያሌ ከተማ፣ ጉጂ ና ወቻሌ ወረዳን ከጉጂ ዞን ነገሌ ከተማ ጉሚ እደሌ ና ሊበን ወረዳን አንድ ላይ በማደባለቅ መደራጀቱን መንግስት ይፋ አድርጎ ነበር። ይህንን ውሳኔ ተቃውሞ የጉጂ ዞን ነዋሪዎች ባለፈው ሳ

ሳምንት ሰልፍ አካሂዷል፣ ያሉት አባገዳ ዱሎ አጋ በዚህ ተቃውሞ ሰልፍም ንብረት ወድሟል፣ የሰው ህይወት ጠፍቷል ስሉ ተናግረዋል። ከሚዲያ እንደሰማን ለማመንም የሚከብድ ውሳኔ ነው እና ወደ ወረዳ አስተዳደሮች እና ወደ ዞን አስተዳደሮች በመሄድ ጠይቀናል። ስንጠይቃቸው እነሱም ምንም እንደማያውቁ ነው ምላሽ የሰጡን። እንግዲህ አባገዳ አልተወያየበትም፣ መዋቅር በየደረጃ ያለው የመንግስት መዋቅር እና የመንግስት የወረዳ እና የዞን አመራሮችም እንደማያውቁ ሰፊ ህዝቡም የማያውቅ ውሳኔ መሆኑን ተረድተን

እዛ ህዝቡም ደግሞ ተቃውሞ ሲያስነሳ ነበርና በዚህ መሀል ጉዳቶች እየደረሱ ነው። በጉዳዩ ላይ ከመንግስት ጋር ባደረጉት ውይይት የተሰጣቸው ምላሽ እንደማይቀበሉትም ገልጸዋል። የተባለውን ከመንግስት በኩል የተነገረን ምላሽ ሰንተን ነው ከህዝብ ጋር እንወያያለን፣ አባገዳዎችም የሀገር ሽማግሎች እንወያያለን፣ ከህዝብ ጋር እንወያያለን ብለን ነው የወጣ ነው እንጂ ሀሳባቸውን ውሳኔውን አልተቀበልንም።

አሁንም አቋማችን እንደጸና ነው። መንግስት ጊዜ ወስዶ ለህዝብ ጥያቄ አሳማኝ መልስና መፍትሄ መጠየቃቸውን እንደሚቀጥሉ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ጸሐይን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ይወስድናል፣ ወዲህ ወደ ዋሽንግተንም ይመልሰናል። የላቀ አስተዋጽኦ ያበረከቱ ሴቶች ዋይት ሀውስ ውስጥ ተሸልመዋል። የላቀ አስተዋጽኦ ላደረጉና በአስቸጋሪ ፈተና ውስጥ ከፍተኛ ብርታትና ጥንካሬ ወይም ቁርጠኝነት ላሳዩ ሴቶች ትናንት በዋይት ሀውስ ቤተ መንግስት የሽልማት ስነ ስርዓት ተካሂዷል።

ኢትዮጵያዊቷ መዓዛ መሐመድ ከተሸላሚዎቹ አንዷ ስትሆን ጾታን መሰረት ባደረጉ ጥቃቶች ላይ በማተኮሯ እንዲሁም በቅርቡ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በደረሰው የጾታ ጥቃት ላይ ትኩረት ባደረገው ስራዋ ልትመረጥ መቻሏ ተዘግቧል። በኢራን መብታቸውን ለማስከበር የአደባባይ ተቃውሞ ሲመሩ የነበሩ ሴቶችና ልጆች ለሽልማት ከታጩት ውስጥ ቢሆንም በዋይት ሀውስ በነበረው ስነስርዓት ላይ ግን ሊገኙ አልቻሉም።

አኒታ ፓዋል ያጠናቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ከተሸላሚዎቹ አንዷ የአገሯን ፈላጭ ቆራጭ አገዛዝ በመቋቋም በድብቅ የሁለተኛ ደረጃ ትምህርቷን ተከታትላለች። በኋላም ሐኪም ሆና ስደተኞችን በማገልገል ላይ ነች። ሌላዋ ደግሞ በወታደራዊ አገልግሎት ውስጥ ያለውን እንቅፋት አልፋ የመጀመሪያዋ ሴት ጄኔራል ሆናለች። አንዷ ደግሞ ጾታዋን በመቀየሯ ምክንያት ያጋጠማትን ፈተና አልፋ

በአርጀንቲና የፆታ ጉዳዮች ባለሥልጣን ሆናለች። ሌሎቹ ደግሞ ጋዜጠኞች፣ የመብት መሟጋቾች፣ አስተማሪዎችና የህግ ጠበቆች ሲሆኑ ፍትህንና እኩልነትን በመሻታቸው ከስራ መባረር፣ እስርና ስቃይ ደርሶባቸዋል። እነዚህ ሴቶች ለፈጸሙት ጀብድም ቀዳማዊት እመቤት ጂል ባይደን ዕውቅና በመስጠት ትናንት በዋይት ሐውስ ሽልማት አበርክተውላቸዋል። ከተሸላሚዎቹ አንዷ ኢትዮጵያዊቷ መዓዛ ማመድ ስትሆን

በጋዜጠኝነት ሥራዋ ፆታን መሠረት ባደረጉ ጥቃቶችና በቅርቡ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በደረሰው የፆታ ጥቃት ላይ ትኩረት ባደረገው ስራዋ ልትመረጥ መቻሏ ታውቋል። ሮሃ ቲቪና የዩቲዩብ ቻነል በመክፈት ለሴቶችና ለሌሎችም መብቶች ታግላለች። ማዛ ጥቃት የደረሰባቸው ሴቶች ሕክምናና ሌሎች እርዳታዎች እንዲያገኙ አድርጋለች። በጦርነቱ ወቅት በተፈጸሙት የመብት ጥሰቶች ላይ ምርመራ እንዲደረግና ተጠያቂነት እንዲኖር ተንቀሳቅሳለች። በዚህም ተደጋጋሚ እስር ገጥሟታል።

በኢራን መብታቸውን ለማስከበር የአደባባይ ተቃውሞ ሲመሩ የነበሩ ሴቶችና ልጆች ለሽልማት ከታጩት ውስጥ ቢሆኑም በዋይት ሀውስ በነበረው ሥነ ሥርዓት ላይ ሊገኙ አልቻሉም። እነዚህ ሴቶች ጸጉርሽን በሚገባ አልሸፈንሽም በሚል በፖሊስ ቁጥጥር ስር ሳለች ሕይወቷ ባለፈው ማሻ አሚኒ ምክንያት የተጀመረውን ተቃውሞ መርተዋል። ጅል ባይደን እንደሚሉት የእነዚህ ሴቶች ድምፅ እጅግ አስፈላጊ ነው

በሁሉም ስፍራ ያሉ ሴት ልጆች ማወቅ ያለባቸው የእነርሱን መብት ለማስጠበቅ የሚታገሉና እያሸነፉ ያሉ ሴቶች መኖራቸውን ነው። ለሌሎች ፈር ይቀዳሉ። ትምህርት ቤቶችንና ማኅበረሰቦችን ወደ ተሻለ ሁኔታም ይቀይራሉ። ለሁላችንም የተሻለ ዓለምን ይፈጥራሉ።

የዋይት ሀውስ ቃል አቀባይ ካሪን ዣን ፔር ሽልማቱ ትልቅ ትርጉም አለው ይላሉ። እዚህ በዋይት ሃውስ አርአያ እየሆንን ነው። ይህም በዓለም ሁሉ ላሉ ሴቶች እጅግ አስፈላጊ ነው። እንዲሁም ብዙ ተግባር የከወኑ ሴቶችን ታሪክ እዚህ ያሉ ልጆችና ሴቶች መስማታቸው በጣም አስፈላጊ ነው። በሁሉም ስፍራ ያሉ ሴት ልጆች ማወቅ ያለባቸው መብታቸውን ለማስከበር ሴቶች እየታገሉላቸው ነው።

ተንታኞች እንደሚሉት በአገሪቱ ሴቶች የሚመራውን ተቃውሞ የኢራን መንግሥት በሌሎች ላይ ለማላከክ ሊሞክር ይችላል። በዓለም አቀፍና ስልታዊ ጥናት ማዕከል ተመራማሪ የሆኑት ማርቲ ፍላክስ በዚህ ላይ የሚሉት አላቸው። የራሳቸውን ችግርና የአስተዳደር ቀውስ በአሜሪካና በምዕራቡ ዓለም ላይ ለማላከክ ይሞክራሉ። በኢራን እየተካሄደ ያለውን ለሚከታተል ሁሉ እንቅስቃሴው ሀገር በቀል እንደሆነ ግልጽ ነው።

አገዛዙ በአሜሪካ ላይ ለማላከክ የሚያደርገው ጥረት አድማጭ የሚያገኝ አይመስለኝም። ለኢራን ሴቶች እውቅና መስጠቱ የኢራን መንግሥትን እንደ ሌሎቹ አገራት ሁሉ ተጠያቂ ለማድረግ የባይደን አስተዳደርን ይረዳል።

ማርቲ ፍላክስ የሚያክሉት አለ። በዴሞክራሲ ጉዳይ ላይ የሚካሄደው ጉባኤ ሶስት ሳምንት ይቀረዋል። በዚህ ጉባኤ ላይ በዓለም ዙሪያ ያሉ ሀገራት ለዴሞክራሲያዊ አስተዳደር እና በፍላጭ ቆራጭ ሀገራት ደግሞ ለሲቪል ማህበረሰቡ ያላቸውን ድጋፍ እንዲቀጥሉ አሜሪካ ጥሪ ታደርጋለች። ቀዳማዊ መቤት በዓለም የሴቶች ቀን ሽልማቱን በታላቁ የአሜሪካ መድረክ ላይ ማከናወን የፈለጉበት ምክንያት አለ

ነጻነት፣ ዲሞክራሲና ፍትህ ካለ ሴቶችና ወጣት ልጃገረዶች ተሳትፎ እንደማይኖር ለማስገንዘብ

እንግዲ፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለሁለተኛው አጋማሽ ቀዳሚ ወዳደረግ ነው ቅንብር እንለፍ።

ሰሞኑን እያነጋገረ ያለ ርዕስ ነው። የማህበራዊ ሚዲያ መዘጋት በመገናኛ ብዙሃን ስራ ላይ ችግር ፈጥሯል ይላል የኢትዮጵያ መገናኛ ብዙሃን ምክር ቤት። በማህበራዊ ሚዲያ ላይ የተጣለው ገደብ በሕገ መንግስቱ የተረጋገጠውን መረጃ የማሰባሰብ የማደራጀትና ለሕዝብም ተደራሽ የማድረግ መብት ላይ ችግር ፈጥሯል ነው የሚለው የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ

እርምጃው በተለይም በበይነ መረብ ለሚሰራጩት ሚዲያዎች እንቅፋት ነው ብለዋል። ማህበራዊ ሚዲያውን ተጠቅመው የተለያዩ ዝግጅቶችን የሚያቀርቡ አዘጋጆች በበኩላቸው የተጣለው ገደብ ስራቸው ላይ ጫና መፍጠሩን ይናገራሉ። የኢትዮጵያ መንግስት በማህበራዊ ሚዲያ ላይ የጣለውን ገደብ እንዲያነሳ ሲሉም ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን እንዲህ ያቀርበዋል። በቃሉ አላምረው በዩቲዩብ የሚያስተላልፍ የአልፋ ሚዲያ ዋና አዘጋጅ ነው።

በአንዳንድ የማህበራዊ ሚዲያ መጠቀሚያዎች ላይ የተጣለው ገደብ ስራውን እንዳስተጓጎለበት ይናገራል። ባለፉት ሀያ ሶስት ቀናት ሙሉ ለሙሉ ተዘግቷል። ለመስራት ሞክረን ሶስት ቀን በላይ መስራት አልቻልንም። በተለይ ደግሞ በፕሮዳክሽን የሚሰሩ የሚጫኑ ቪዲዮዎችን መጫን አይቻልም። በራሳችን ማሰራጨት አንችልም። ሁለተኛ ከተመልካችና ከኦዲያንሳችን ከተከታታያችን ጋር መገናኘት አንችልም። ኢንተርኔት ከተዘጋ አንድ የበይነመረብ ሚዲያ ሙሉ ለሙሉ ተዘግቷል ማለት ነው።

በሀያ ሶስት ቀናት ውስጥ ሲዘጋ ሰራተኞች አሉ፣ ፈቃድ አለ፣ የግብር ፕሮሰስ አለ፣ በጣም ብዙ ነገር አለ እና ሙሉ ለሙሉ ለሀያ ሶስት እና ለሰላሳ ቀናት ሚዲያዎችን እንደ መዝጋት ነው በእኔ በኩል መቆጥረው። ገደቡ የመረጃ ምንጫቸውን እንዳጠበበውም በቃሉ ይገልጻል። መረጃ የምንሰበሰበው በአብዛኛው በዚህ መንገድ ነበረ። እንደሚታወቀው የመንግስት መስሪያ ቤቶች፣ ባለስልጣናት፣ ኃላፊዎች፣ ተቋማት ለነዚህ ለእኛ አይነት የሚዲያዎች ያላቸው አመለካከት ዝቅተኛ በመሆኑ

ህብረተሰቡ በኢንተርኔት በመጠቀም ነበር መረጃ የሚያደርሰን የነበረው፣ ችግሮችን ቪዲዮም እየቀረጸ ድምፅም ጽሑፍም እያደረገ ማለት ነው። በስልክም እንደዚህ አይነት ነገሮች በሙሉ ሲቋረጡ በጣም ድብርት ውስጥ ነው የገባ ነው። ስሙ እንዳይጠቀስ የጠየቀ አንድ ሌላ የማህበራዊ ሚዲያ አቅራቢም እርምጃው ለዘርፉ ትልቅ ፈተና ሆኗል ይላል።

በተለይ እያደገ ለመጣ የሶሻል ሚዲያ ተጠቃሚ እያደገ ለመጣ በተለይ በሶሻል ሚዲያ ላይ ኮንቴንት ክሬተር ሆነው ለሚሰሩ ሰዎች ብዙ ስራዎች ተስተጓግለዋል። ለምሳሌ በራሱ በዩቲዩበሩ ረገድ በቀላሉ ኢንተርኔት ከፍቶ የሚሰራበትን ሲስተም አስተጓግሎታል። አድብሬክ የሚባል ነገር አለ። ለምሳሌ ማስታወቂያ ወደ ዩቲዩብ እንዲገባ የሚያደርግ ሲስተም፣ እሱም በቀላሉ እንዳይሰራ ሆኗል። ያ ማለት ገቢውን የኮንቴንት ክሬተሩን ገቢ ይቀንስበታል ማለት ነው። የኢትዮጵያ መገናኛ ብዙሀን ምክር ቤት

በኩሉ ባወጣው መግለጫ በአንዳንድ የማህበራዊ ሚዲያዎች ላይ የተጣለው ገደብ በህገ መንግስቱ የተረጋገጠውን መረጃ የማሰባሰብ የማደራጀትና ለህዝብ ተደራሽ የማድረግ መብት ላይ ችግር የፈጠረ ነው ብለዋል። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በተጣለው እገዳ ሳቢያ ችግር የገጠማቸው የማህበራዊ ሚዲያ አዘጋጆች ለተቋሙ አቤቱታ እያቀረቡ መሆናቸውን ተናግረዋል። በዋናነት መረጃ መሰብሰብ፣ ማሰራጨት እና ተደራሽ ማድረግ

ዋነኛ ስራቸው የሆኑ የመገናኛ ብዙሀን በተለይም ደግሞ የኢንተርኔትን እንደ ዋነኛ የመረጃ ማሰራጫ የሚጠቀሙ መገናኛ ብዙሀን በዚህ ረገድ ላለፉት ሶስት ሳምንታት ችግር ላይ መሆናቸውን ለኢትዮጵያ መገናኛ ብዙሀን ምክር ቤት የቀረቡ ቅሬታዎች ወይም አቤቱታዎች ያሳያሉ። በተመሳሳይም በማህበራዊ ሚዲያዎች ላይ የተጣለው ገደብ

በማህበረ ኢኮኖሚያዊ ግንኙነቶችና እንቅስቃሴዎች ላይ ተጽዕኖ መፍጠሩን የኢንተርኔት ሶሳይቲ ኢትዮጵያ የተባለው ተቋም ፕሬዚደንት ዶክተር አስራት ሙላቱ ተናግረዋል። አሁን ኢንተርኔት በዚህ ዘመን የአብዛኞቹ ቢዝነሶች የሚካሄዱበት ፕላትፎርም ነውና በእሱን ኤክስኪዩት የሚደረገው ከዛም አልፎ የማህበራዊ ግንኙነት በአብዛኛው በስልክ በድምጽ ቮይስ ኮል የምንለውና

በሶሻል ሚዲያ ነው የሚካሄደው። ያው ቴክስቶች ይኖራሉ፣ ኤስኤምኤስ። ከዛ ቀጥሎ እነዚህ የሶሻል ፕላትፎርሞች ላይ እነ ዋትሳፕ፣ ቴሌግራም ላይ ኮሚኒኬት ነው የሚደራረገው ሰው ያንን ኢንተራፕት ያደርገዋል፣ ቤዚካሊ እና የሶሻል ግንኙነቱ ላይ ችግር ያመጣል። ከዛ አልፎ ደግሞ ብዙ ቢዝነሶች፣ ከዛም አልፎ ደግሞ ያው በተለያየ ምክንያት ፕሌን ማድረግ ስለሚከብድም ነው እንጂ የመንግስትም አንዳንድ ስራዎች ይስተጓጉላሉ ይሄ በመቋረጡ።

ስለዚህ በቀለል አድርጎ ማየት አይቻልም። ከፍተኛ ነው ተጽዕኖ። የግል ድርጅቶች እንዲሁም እስከ መንግስት ድርጅት ከዛም አልፎ የመንግስትንም አጠቃላይ ገቢ

የሚጎዳ ነው። የማህበራዊ መገናኛ አውታሮቹ ለምን እንደተዘጉ እስካሁን ድረስ በይፋ አልተገለጸም። የሚመለከተውን አካል ጠይቀንም ማብራሪያ አላገኘንም የሚሉት አቶ ታምራት በይነመረብን ተጠቅመው ችግር የሚፈጥሩ አካላት ካሉ መንግስት ማህበራዊ ሚዲያን ከመዝጋት ይልቅ በእነሱ ላይ ህጋዊ እርምጃ መውሰድ ይችላል ይላሉ። በዚሁ በኢንተርኔት መገናኛ ብዙሃን የሚጠቀሙ አንዳንድ አካላት ለግጭት ለመቀስቀስ እርስ በርስ ለማጋጀት አይጠቀሙበትም ማለት አይደለም

ነገር ግን ኃላፊነት የሚሰማቸውና ና ህጉ በሚያስቀምጠው መሰረት የተመዘገቡ ይህንን ችግር የሚፈጥሩ ካሉ በህግ አግባብ እነሱን መጠየቅ አስፈላጊ ነው ብለን እናምናለን። ምክር ቤቱ የመገናኛ ብዙሀን አዋጅን በመጥቀስ የበይነ መረብ አዘጋጆችና ፈቃድ ያላቸው የሚዲያ ተቋማት ተመዝግበው ህጋዊ ሰውነት ያገኙ ከሆኑና

ሙያዊ ስነምግባርን እና የጋዜጠኝነት እሴቶችን አክብረው እስከሰሩ ድረስ ገደብ ሊጣልባቸው አይገባም ይላል በመግለጫው። ጋዜጠኛ በቃሉ አላምረው በማህበራዊ ሚዲያው ላይ የተጣለው ገደብ አዋጁን የሚቃረን እንደሆነ ይናገራል። ሙሉ ለሙሉ አዋጁንም የሚቃረር እንደውም ዜጎችንም ብቻም ሳይሆን ጋዜጠኞችንም ሌላውን ገናኛ ብዙ አለ ያለውን ሰው ጭምር መረጃ የማሰራጨት መብቱን የሚገድብ የማግኘት ብቻ ሳይሆን

የማሰራጨት መብቱን ጭምር በተቃራኒ የሚገድብ ነው። ዶሜስቲክ ሎው ብቻም ሳይሆን የተጣሰብን ኢንተርናሽናል ሎው የሆኑት የሙያ ነጻነታችንም መረጃ የማግኘትም መረጃ የማሰራጨት መብታችንም በሙሉ ነው የታገደው። ፍቃድ የምናወጣው ለምን እንደሆነ አንዳንዴ አይገባኝ። ፍቃድ ላላቸው እንኳን በዚህ መንገድ ኢንተርኔት እንዲያገኙ አይታይደርሳቸው ሚስጡንና ሚጠቀሙ በሚጠቀሙበት መጠየቅ ይችላሉ። ምክንያቱም ልንጠየቅ ልንከሰስ፣ ከሰራንም ደግሞ ከቻለን ልንሸለም ጭምር ነው ፍቃድ የምናወጣው

እና ብዙዎቹ ፍቃድ የሚያወጡም ያላወጡም እኩል ነው የተዘጋው። መንግስት በአንዳንድ ማህበራዊ ሚዲያዎች ላይ የጣለውን ገደብ እንዲያነሳም የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ጥሪ አቅርበዋል። መገናኛ ብዙኃን ስራቸውን በዋናነት መረጃ መሰብሰብ፣ ማደራጀትም ለህዝብ ተደራሽ ማድረግም ዋና ስራቸው ነው። እንደ ዩቲዩብ እንደ ፌስቡክ እንደ ትዊተር እንደ ኢንስታግራም የተለያዩ መተግበሪያዎች አሉ። እነኚህ መታገዳቸው

መረጃዎችን በፍጥነት ለማድረስ እንቅፋት እየሆነ በመሆኑ መንግስቴን ተመልክቶ ይሄ ላለፉት ሶስት ሳምንታት ያለው እገዳ እንዲነሳና እነኝህ ህጋዊ መገናኛ ብዙሀን መደበኛ ስራቸውን ህዝብ ተደራሽ የማድረግ መረጃን ስራቸው እንዲሰሩ በዚህ አጋጣሚ ጥሪያችን እናቀርባለን። የአልፋ ሚዲያ ዋና አዘጋጁ በቃሉ አላምረው በበኩሉ

እርምጃው ሊታሰብበት ይገባል ይላል። በአጠቃላይ በዚህ ዘርፍ ላይ ሊወሰዱ የሚችሉ እርምጃዎች እንደ መንግስት ቢኖርም ከብሔራዊ ደህንነት አንጻር ከተለያዩ ጉዳዮች አንጻር ሊኖሩ ይችላሉ። ግን እንደ ተቋምና እንደ ህግ እንዳለው እንደ ስራት ታይቶ ከዛሬ ጀምሮ ኢንተርኔት የለህም ብሎ መዝጋት በጣም ትልቅ ስህተት ስለሆነ ለወደፊትም ሊታሰብበት ይገባል ይላሉ። ባለፈው ሳምንት የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት በማህበራዊ ሚዲያ ላይ ያኖረውን እገዳ እንዲያነሳ በዋና ኮሚሽነሩ ዶክተር ዳንኤል በቀለ በኩል መጠየቁን መዘገባችን ይታወሳል።

በኢትዮጵያ በዩቲዩብ በፌስቡክ እና በቴሌግራም ላይ የተጣለው ገደብ 24ተኛ ቀኑን ይዘዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ አምሰግናለሁ። ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው።

ተከታዩ ሳምንታዊ ቅንብር ባህልና ማህበረሰብ ነው። ለምሽቱም በአሜሪካዊ ደራሲ አርተር ሚለር የተደረሰውና ዴት ኦፍ ሰልስማን የተሰኘው ተውኔት የአባወራ ጉዞ በሚል ርዕስ ተተርጉሞ ለመድረክ በቅቷል። በኢትዮጵያ የዩናይት ስቴትስ ኤምባሲ እና በብሔራዊ ቲያትር ትብብር ለመድረክ የበቃው

የተውኔቱ ጭብጦች ቦታና ጊዜ የማይገድባቸው መሆናቸውን የኤምባሲውና ኢትዮጵያውያኑ አዘጋጆቹ ተናግረዋል ይለናል። ዋናው ገጸ ባህሪ ዊሊና ቤተሰቡ የሚያልፉበት ሕይወት ውጣ ውረድ የወቅቱን ኢትዮጵያውያን ሕይወትና የኑሮ ጫና እንደሚያሳይ ይገለጡማሉ። ኬኔዲ አባተ ነው ይህን አስመልክቶ ያሰናዳውን ዘገባ ለዛሬው ባህልና ማህበረሰብ እንዲህ ያቀናበረው።

የአባወራ ጉዞ ባለፈው እሁድ የካቲት 26 በብሔራዊ ቲያትር ለመድረክ የበቃ አዲስ የትርጉም ተውኔት ነው። መቼቱን እንደ አውሮፓውያኑ አቆጣጠር የ1940ዎቿን አሜሪካ ያደረገውንና በአርተር ሚለር የተደረሰውን ዴዝ ኦፍ ኤ ሴልስማን የተሰኘ ተውኔት የአባወራ ጉዞ በሚል ርዕስ ተርጉሞ ፕሮዲውስ ያደረገው ደራሲና ተዋናይ አለማየሁ ገብረዮት ሲሆን፣ አንጋፋው ከያኒ ተክሌ ደስታ አዘጋጁ ነው።

ህልማቸውና የኑሮ ጥናቸው ያልተሳካላቸው የአንድ ቤተሰብ አባላት የሆኑ አሜሪካውያንን እጣ ፋንታ የሚያስቃኘው ተውኔቱ ለመድረክ ከበቃበት ከ1949 ወዲህ የ20ኛው ምዕት ዓመት የአሜሪካ የቲያትር ምልክት ሆኖ የዘለቀ በርካታ የኪነ ጥበብ ሽልማቶችንም ማሸነፍ የቻለ ተወዳጅ ስራ ነው። የተውኔቱ ዋና ገጸ ባህሪና የቤተሰቡ አባወራ ዊሊ ሎማን ለራሱ ካለው የተጋነነ ምልከታ ባለፈ ልጆቹን ከገሃዱ ዓለም ጋር ተቃርነው በራሱ ፍላጎትና ህልም

ቀርጻቸው የሄደበት ርቀት የሚያስከትለው መዘዝ በቲያትሩ ይቃኛል። የተውኔቱ ተርጓሚና ፕሮዲውሰር አለማየሁ ገብረ ህይወት የቲያትሩን መልእክት ያስረዳል።

አባትየው ልጆቹ እንዲደርሱ የሚፈልገው መንገድ አለ፣ ግን መንገዱን የሚያሳይበት መንገድ የተሳሳተ መንገድ ነው እና ይሄ ቲያትሩን ላይተህ እንደሆነ መጨረሻ ላይ ቢፍ የሚባለው ካራክተር ወደ ራሱ መመለስ ይጀምራል። እስከ ዛሬ በሀሰት አለም ላይ ይኖር ነው። ከሀቁ ርቀን እውነቱን ደብቀን የትም ስለማንደርስ እውነቱን እንነጋገር ይላል እና ምንድነው መጨረሻ የሚለው ተጠያቂ ዋንተን ነው አባቱ። ለምን ከአቅሜ በላይ የውዳሴና የአድናቆት ጋጋታ እያሸከምከኝ የሌሎችን ትእዛዝ ዝቅ ብዬ እንዳልቀበል ስላደረግከኝ ነው ይለዋል።

አየ መልሶ ከሳሽ ይሆንበታል። እሱ መጨረሻ ላይ ገባው፣ ሪያሊቲው የት እንደሆነ ችግሩ

በሰዓት አንድ ዶላር ይከፍለኛል አለ። ከብት ጥበቃ አለ እና እዛ ስራ ነው ከብት ርቢ ምንም እና ከባዝራ ና ከሩንጫ ጋር ስራ ገጥ ላሉ ለአንድ ዶላር ብይ ምናምን ብሎ ጥሎ ይመጣል። እዚህ ሲመጣ የተቻለ ነገር አላገኘም። ስለዚህ ምንድ ነው መስራት እስከቻለ ድረስ መኖር ትችላለህ ነው፣ መስራት ያልቻለ ሰው መኖር አይችልም። እና ያንን ነው ትምህርት አድርገን መውሰድ አይፈልግም ማለት እንዲያው ህልም እንዲኖራቸው ያስፈልጋል። ህልማቸው ግን በእውነት ላይ የተመሰረተ እንዲሆን ያስፈልጋል። በእነዚህ መገጸ ባህርያቱ አማካኝነት ህይወታቸውን እንዲቃኙበት

ነው። ነው መንግስታት ትኩረታቸው ፖለቲካና ስልጣን ላይ ስለሆነ ብዙ ላያተኩርበት አይፈልጉም፣ እንጂ ይሄን ብትፈታ የሀገሪቱን ትልቁ ችግር ትፈታለህ። ምክንያቱም ስራ ያለው ሰው ህይወትን ይቀምሳል። ህይወትን የቀመሰ ሰው ለመኖር ይጓጓል። ስራ ያጣ ሰው ግን ለመሞት ደንታ አይኖረውም፣ ኑሮ ያስጠላዋል፣ እንደ መሞት ሊመርጥ ይችላል። ለዚህ ነው ድንጋይ አውራዋሪ የሚያደርጓቸው ወጣቶችን እኮ።

የአባወራ ጉዞ ተውኔት የኢትዮጵያውያንን ህይወት እንደሚያንጸባርቅ የሚገልጸው የተውኔቱ አዘጋጅ አንጋፋው ከያኒ ተክሌ ደስታ፣ የቲያትሩ ገጸ ባህርያን ህይወት ራሱና ልጆቹ የኖሩት ታሪክ እንደሆነም ለአሜሪካ ድምፅ ተናግሯል። ይሄ ድራማ ለእኛ ሀገር በጣም

ከኢትዮጵያ ሰዎችም ወይንም ደግሞ ከሀገሬ አልፎ የሰው ልጅ ታሪክ ነው ማን ነው በራሱ የማይኮራ ባዶ ሆኖ ራሱን ኮፍሶ የማያሳይ ማን አለ ሁሉም አለኝ ነው የሚለው ግን ችግሩ ወደ ውስጥ ሲገባ ነው እና ይሄ ለእኛ ሀገር ቅርብ ነው የዋናው ገጸ ባህሪ እና የልጆቹም እኔ ያለፍኩበት ነው ምክንያቱም አባትዮ እንደሚያደርገው

እንዴ የብዙዎቹ ችግር እኮ ስራ ሊያስክም ነው፣ ወይም ትምህርት አልጨረስክም ነው። አዚፍ ዶክተር ትሆናለህ እያለ ያስተምረዋል። እሱ ግን ግብርና ውስጥ መግባት አለበት። አባቱን ፈቃድ የሚታየው ነገር የአባቱ ፈቃድ ነው። የሚታየው ነገር አባቱ ነው። ስለዚህ የአባቱን ምኞት ለመሙላት ሊሆን የማይችለው እንትን ውስጥ ገብቶ ይማራል።

ሲወጣም ደስተኛ አይደለም። አይ እኔ ልጄን ነርስ ሆና እንድትወጣ ብዙ ትግል አድርግም፣ በእሷና በእኔ መካከል ከፍተኛ ግጭት ተፈጥረዋል። ግን አሸንፋ ሄደች፣ የራሷን ፍላጎት ያዘች፣ ሰክሰስፉል ነች። ያ ይቆጨኛል። ከመጀመሪያው ለምን አልደግፍኳትም? አይ ያ ያሳዝነኛል። በእውነት ነው የምልህ፣ ያ ያሳዝነኛል በጣም። ሌሎቹ በራሳቸው መንገድ ሄደው ነው ሰው የሆኑት። እኔ ንገረ እኔ በእኔ ምኞት አደለም የሄዱት፣ በራሳቸው መንገድ ሄዱ። መጨረሻ ላይ ለቀኳቸው።

ግን የሚያኮሩ ልጆች ወጡልኝ። አየ ይህንን ማወቅ አለበት ማህበረሰቡ። በቲያትሩ ላይ የዋና ገጸ ባሪው ዊሊ ሎማን ሁለተኛ ልጅ የሆነውን የሃፒ ገጸ ባሪ ተላብሶ የተወነው ሄኖክ በሪሁን ከመተወን ባለፈ በቲያትሩ ለራሴ ህይወት ትምህርት አግኝቼበታለሁ ይላል።

እንግዲህ ይህን ትያትር አብዛኛው ሰው ከራሱ ህይወት ጋር የሚቆራኝ ነገር ነው ያለው እና በትክክል እኔ ይህን ቲያትር መጀመሪያ ሳነበው ና ጥናትም ላረግ ለመስራት ጥናትም ሳደርግ የተረዳውት ነገር ወደ ራሴ ህይወት ነው የገባሁት። ሰው ዋናው ገጸ ባህሪ ዊሊ ሎማን ህይወቱን ስኬታማ ለማድረግ እንዲሁም የልጆቹን ህይወት ለማቃናት የሚሄድበት መንገድ የተሳሳተ በመሆኑ ሲረዳ ራሱን ወደ ሞት ነው የተጓዙ

ወደ ሞት አድርሶታል። እስከ ሞት ድረስ ያ ዲፕሬሽን፣ ያ ጭንቀት፣ ያውላ እንትን ወደ ሞት አድርሶታልና እኔ በህይወቴ ልጆች የሁለት ልጆች አባተኝና ልጆቼን እንዴት ነው ማሳደግ ያለብኝ? በምን አይነት መንገድ ነው ህይወታቸውን፣ እንዴት ነው መምረጥ ማለት መምረጥ ነው ወይ በትክክል እነሱ የሚኖሩትን፣ ደስታቸውን፣ ህይወታቸውን፣ ህልማቸውን፣ ወይ የወደፊት ስኬታቸውን መርዳት ነው የሚለውን ነገር በትክክል እንድረዳና ልጆቼን የማሳደግያ ቅርጽ ምን ማለት መምሰል እንዳለበት

ራሴ ከሌላ ከእንትን ራሴን እንድመክር በትክክል መንገድ ሰጥቶኛል ብዬ አስባለሁ።

የተውኔቱ መቼት የዛሬዋን ኢትዮጵያ የኑሮ ፈተና እንደሚያሳይም ነው ሄኖክ በሪሁን የሚገልጸው ይሄ ደሴዙ ሰልስማን የሁለተኛው ዓለም ጦርነት አካባቢ የተሰራ ትያትር ነውና ስለዚህ አሜሪካኖቹ ማህበራዊ ቆሱ የሚያሳይ የታሪክ መዋቅር ነው አርሰር ሚለር የጻፉ

በተመሳሳይ ሁኔታ አሁን አገሪቱ የኛ ሀገር ያለችበት ማህበረሰቡ ያለበት ሁኔታ ከጦርነት መልስ ነው። ከባድ የሆነ ኢኮኖሚ ቀውስ ያለበት ጊዜ ላይ ያለ ነው እና አንድ የመንግስት ሰራተኛ

በጣም ትልቁ ደሞዝ ነው አስር ሺ ብር ትልቁ ደሞዝ ነው። አብዛኞቹ የመንግስት ሰራተኞች ከዛ በታች ነው በደሞዝ እና አሁን የቤት ኪራይ ከፍለ ለመኖር ጠባብ አፈር ቤት ያለች አይነት ውስጥ ለመኖር ሚኒመም ከአምስት ሺ እስከ ስድስት ሺ ብር ያስፈልጋል። አፈር ሜዳ ያለው ያሁን ሊሾ ያልሆነ ማለት ነው።

እና እንደዚህ አይነት ኑሮ ነው እየተገፋ ያለው። አብዛኛው ሰው ከከተማ ከዚህ ከመሀል ከተማ ካለው ከተማ እየወጣ ወደ ዳር ከተማ ነው ያለው። እ ከተማ ነው ያደኩት አራት ኪሎ አካባቢ ነው ያደኩት። ግን አሁን ወጥቼ አያት አካባቢ ሚባል ሰፈር ነው መኖረው እና አፎርድ አታደረገውም። የመሀል ከተማው ሲጀምርም ተጠርጎ ወጥቷል። እና ይሄ ህይወት በሙሉ ሰው በትክክል እኔ እንዳልኩ ህይወቴን ምተውን ያህል እስኪ መስለኝ ድረስ ነው የዚህ ቲያትር ጭብጥና አጠቃላይ በውስጡ የሚነገሩ መልእክቶችን ያየሁበት እና የዛ ቤተሰብ ፈተና

በአብዛኛው አሁን ካለው የኢትዮጵያ ፋሚሊ የኢትዮጵያ የቤተሰብ ስትራክቸር ጋር አቅርጋ ጋር በጣም ተመሳሳይ ነው፣ ተዛማጅ ነው ያለበት ሁኔታ።

ይህ ተውኔት ወደ አማርኛ ተተርጉሞ ለመድረክ እንዲበቃ በኢትዮጵያ የአሜሪካ ኤምባሲ ድጋፍ አድርጓል። ተውኔቱ ካለው ተወዳጅነትና ስነ ጽሁፋዊ ብስለት ጋር ተያይዞ በአሜሪካ የሁለተኛ ደረጃና የዩኒቨርሲቲ ስርዓተ ትምህርት ውስጥ በሥነ ጽሁፍ ዘርፍ ተካቶ ለተማሪዎች እንደሚሰጥ የገለጹት በአሜሪካ ኤምባሲ የህዝብ ጉዳዮች ኃላፊ ሩት አን፣ ለኢትዮጵያውያን በትርጉም መቅረቡ ስላለው ፋይዳም አብራርተዋል። We read it in high schools and universities. We study it as... Um...

በሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች እናነበዋለን። ቲያትር በገጸ ባህሪያት ውስጥ እየሆነ ያለውን ነገር እንድንረዳ እንዴት እንደሚያስገነዝብ የሚያሳይ ምርጥ ምሳሌ አድርገን እናጠናዋለን። ያንን በብሔራዊ ቲያትር መድረክ ላይ መመልከት ትልቅ ክብር ነው።

ይህ የቲያትር ስራ በዩናይትድ ስቴትስ በሚገኙ የሁለተኛ ደረጃ ትምህርት ቤቶችና ዩኒቨርሲቲዎች በስፋት የሚጠናበት ምክንያት ቲያትር በገጸ ባህርያት ውስጥ እየሆነ ስላለው ነገር የሚሰጠንን ግንዛቤ የሚያሳይ ምርጥ ምሳሌ ስለሆነ ነው። እናም አቶ ተክሌና ና አቶ አለማየሁ የኢትዮጵያ ተመልካቾችም በዚያ ደረጃ እንዲያዩት ይህንን በአማርኛ ከማዘጋጀት አንጻር የሰሩት አስደናቂ ነው።

ኤምባሲው ተውኔቱ ወደ አማርኛ ተተርጉሞ እንዲዘጋጅ ያደረገው ድጋፍ ከኢትዮጵያ ጋር የሚደረገው የባህል ልውውጥ አካል እንደሆነም ገልጸዋል። የምናካሄደው የባህል ልውውጥ ፕሮግራም በሙሉ በትብብር ወይም ከአጋሮች ጋር የሚካሄድ ነው እና ይህ ሀሳብ የተወለደው አቶ አለማየሁ ይህንን ቲያትር ወደ ኢትዮጵያ መድረክ ለማምጣት ከነበረው ሀሳብ ነው።

ያንን እቅድ ስናይ ግን ተደስከናል። ይህ ምርጥ ዘመን ተሻጋሪ ስራ ነው፤ ምክንያቱም በየትኛውም ጊዜና ቦታ ያሉ ተመልካቾችን ይስባል።

ዊሊ ሎማን ዋናው ገጸ ባህሪ ማለት ነው። ልጆቹ እሱ ያስቀመጠላቸውን እቅድና ህልም ማሳካት እንዳቃታቸው ሲመለከት በሚሰማው ስሜት የማያዝን ወላጅ በዓለም ላይ ያለ አይመስለኝም። በ1940ዎቹ የነበረ የሽያጭ ሰራተኛ በስራ ዘመኑ ማብቂያ ላይ በመድረሱና በሙያውም የተመኘው ቦታ ላይ ባለመድረሱ የሚያልፍበት ውጣ ውረድ ወይም ትግል ማንኛችንም ልንረዳው የምንችለው ነገር ነው።

የአባወራ ጉዞ ተውኔት ባለፈው እሁድ በብሔራዊ ቲያትር ሲቀርብ በርካታ የቲያትር አፍቃሪያን ታድመዋል። በቲያትሩ ላይ የዊሊ ሎማንን ገጸ ባህሪ ተላብሶ ድንቅ የትወና ብቃቱን ያሳየው ተስፋዬ ገብረሃና የተውኔቱ ዋና ተዋናይ ሲሆን

አዳነች ወልደ ገብርኤል፣ ገነት አሰፋ፣ ሄኖክ በሪሁን፣ ሱራፌል ተካ፣ ብሩክ ምናሴና ሚካኤል ታምሬም ከተዋንያኑ መካከል ናቸው። ተውኔቱ ከቀጣዩ ሳምንት ጀምሮ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ለሚገኙ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመድረክ እንደሚቀርብ ለአሜሪካ ድምጽ የገለጸው የተውኔቱ ተርጓሚና ፕሮዲሰር አለማየሁ ገብረዮት ከዚያ በመቀጠል ለሌሎች የኅብረተሰብ ክፍሎችም ይቀርባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ የአባወራ ጉዞን ነበር ኬኔዲ ያቀረበልን። እናመሰግናለን። ክቡራትና ክቡራን አድማጮች፣ አሁን ወደ መጨረሻ ቅንብር ነው የምናልፈው። ሰው ሰራሽ ልህቀት የተኮረጀን ጽሁፍ ለመለየት ቻት ጂፒቲ የተሰኘው በሰው ሰራሽ ልህቀት መጻፊያ ዘዴ ከወጣ ወዲህ እውነተኛ ያልሆነን ይዘት መለየት ይበልጡን

ፈታኝ የሆነ መጥቷል። በዚህ ዙሪያ የተሰናዳውን ዘገባ ከተያያዘው ፋይል ጋር ማዲቡል የዘገበውን ግርማ ደገፋ እንደሚከተለው ያቀርበዋል። አዲሱ የሰው ሰራሽ ልህቀት መጻፊያው ቻት ጂፒቲ ልክ እንደ ሰው ልጅ ሲጽፍ ማየት ያስደነቀውን ያህል አሳሳቢም ሆኗል። አስፈላጊ ሆኖ ሲገኝ በሰውና በሰው ሰራሽ ልህቀት የተጻፈን ጽሁፍ መለየት ይቻል ይሆን? ለምሳሌ ተማሪዎች ጽሁፋቸውን ሲያቀርቡ

መቼም የምንጭ ሰነድ የምንለው ነገር የለም አይደል? ወይም እንድንጠራጠርና ይሄ ከዚህ የተወሰደ ይመስላል የምንልበት ማስረጃ የለንም። አኒ ቼቺቴሊ በ140 ሀገሮች ውስጥ ያሉ የትምህርት ባለሙያዎች የሚጠቀሙበትን የትምህርት ጥራትና ወጥነት አገልግሎት ለሚሰጥ ተርኔት ኤን የተሰኘ ድርጅት በምርት ክፍል ዋና ኃላፊነት ይሰራሉ። የተርኔት ኤን

ጸረ ማጭበርበር ሶፍትዌር የተማሪዎችን የጽሁፍ ወረቀት እውነተኝነት ወይም ወጥነት ኢንተርኔትን በማሰስ እስካን በማድረግ ተመሳሳይ ይኖረው እንደሁ ያጣራል። ነገር ግን ሰው ሰራሽ ልህቀት በሚጽፍ ጊዜ እያንዳንዷን መስመር አዲስና ልዩ አድርጎ በመሆኑ የተጭበረበረውን ለመለየት አስቸጋሪ አድርጎታል። ይሁን እንጂ ደግሞ የሰው ሰራሽ ልህቀትን ጽሁፍ የተለየ የሚያደርገው አንድ ነገር አለ።

በጣም አማካይ የሚባል አይነት አጻጻፍ ነው ያላቸው። ሰው ሁሉ ግን የየራሱ ፈሊጥ አያጣም፤ ሁላችንም በአንዳች መንገድ ከአማካዩ ወጣ እንላለን። ስለዚህ ጠቅላላ ሰነዱ ወይም ሙሉ አንቀጽ እንዲህ ባለ የማይታመን አይነት አማካይ ደረጃ ይዞ ከተገኘ ይህንኑ የሚለይ ማጣሪያ ለመሥራት ችለናል።

የተርኒትን ቻት ጂፒቲን መለያው በዚህ ዓመት ውስጥ አልቆ ለአገልግሎት ይውላል። ነሽቅድም ድሞ ግን ይቀጥላል። ቻት ጂፒቲም ራሱ ከስህተቱ እየተማረና እየተሻሻለ ይመጣልና ሌሎች ኩባንያዎችም የየራሳቸውን የሰው ሰራሽ ልዕቀት መጻፊያ ዘዴ ያወጣሉና፣ ጉግልና ባይዱ ድሮ ገና ይዘው መውጣታቸውን አሳውቀዋል።

እያንዳንዱ ትልልቅ የቋንቋ ሞዴል ትንሽ ለየት የሚል ስታቲስቲካዊ መልክና የአጻጻፍ ባህል ይኖረዋል። እነዚህ በቁጥር እየጨመሩ ሲመጡ ለእኛ ፈተና ይሆናል። የቻት ጂፒቲ ባለቤት የሆነው የኦፕን ኤአይ ኩባንያ የራሱን ይዘት ጭምር በእርግጠኝነት መለየት የሚችልበትን መንገድ እየፈለገ ነው። እስከዚያው ድረስ ግን ሰው ሰራሽ ልዕቀት የበላይ ሆኖ ይቀጥላል።

ግርማ ደገፋን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ እኛም ለዛሬ ሐሙስ ምሽት ያሰናዳነውን በዚሁ ማገባደዳችን ነው። ነገ አርብ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ እንዲሁም ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ሰላም፣ ደህና ደረው።